በቅርቡ ለንባብ የበቃው የታሪክ መጽሐፍ የቀዳማዊ ኃይለ ሥላሴ መንግሥት የመጽሐፋቸው ርዕስ ነው። ዳጎስ ያሉ ገጾች ያሉትና የቀዳማዊ ኃይለ ሥላሴን አስተዳደር የመጀመሪያ ሃያ አምስት ዓመታት የኢትዮጵያ ታሪክ የሚዳስሰው የመጽሐፉ ደራሲ አቶ ዘውዴ ረታ ቀደም ብለን በመግቢያችን እንዳስተዋወቅ ነው የምሽቱ የባህልና ማኅበረሰብ ፕሮግራም እንግዳ ይሆናሉ። አዘጋጁ አሉላ ከበደ ነው። አሉላ መስመሩ ያንተና እንግዳ አመሰግናለሁ ሰለሞን። እንግዳ ልቀበል። የቀድሞ አምባሳደርና ጋዜጠኛ፣ ቆየት ብለን ከምናስተዋውቃቸው የአገልግሎት መታወቂያዎቻቸው ጥቂቶቹ ናቸው። አቶ ዘውዴ ረታ ይባላሉ። በቅድሚያ እንኳን ደህና መጡ። በጣም አመሰግናለሁ። ወደዚህ የተከበረ ቦታ ስመጣ በጣም ደስ ብሎኝ ነው። ከዚህ በፊትም አንድ ጊዜ የዛሬ የአስራ ሁለት ዓመት የኤርትራን መጽሐፍ ባዘጋጀው ጊዜ እድል አግኝቻለሁ። ያንን መልካም ሁኔታ አስታውሳል በዚህ ሰዓት የሚሰሙ አድማጮች በተለይ ደግሞ ከመጽሐፉ ይዘትና አቀራረብ አንጻር ለማየት አምባሳደር ዘውዴ ረታ እርስዎም በአግባቡ ላስተዋውቅ። በጋዜጠኝነት የመንግስት ዜና ጋዜጣ፣ የራዲዮ ዜና አቅራቢነትን ጨምሮ በተለያዩ ኃላፊነቶች ጭምር ሰርተዋል። የማስታወቂያ ሚኒስትር ረዳት ሚኒስትር ነበሩ። የዜና አገልግሎት ዋና ስራ አስኪያጅ ብሎም የፓን አፍሪካ ኒውስ ኤጀንሲ ማህበር ፕሬዚዳንትነት ድረስ ሰርተዋል። በዲፕሎማሲው ዘርፍ በፓሪስ የኢትዮጵያ ኤምባሲ ሚኒስትር ካውንስል ነበሩ። የውጭ ጉዳይ ሚኒስትር እና በሮምና በቱኒዚያም በአምባሳደርነት አገልግለዋል። ዛሬ መነሻችን የቀዳማዊ ኃይለ ስላሴ ዘመነ መንግስት በኢትዮጵያ አቆጣጠር ከ1923 እስከ 1948 የሚል 809 ገጾች ያሉት ብዙ ታሪኮችን የሚመለከት ግዙፍ መጽሐፍ ነው። በዘመናት ውስጥ የሚያመላልስ ይመስላል። ከጥንስሱ እንመልከት። ይሄ መጽሐፍ እንዴት ተጻፈ? እንዴት ተደረሰ? ይህን መጽሐፍ እንደሚያውቁት ማዘጋጀቴ በፊት መጀመሪያ ያው የኤርትራን ጉዳይ ጽፌ ነበር ኤርትራን ጉዳይ የጻፍኩት ኤርትራውያን ወንድሞቻችን እንደምን ባለ ሁኔታ ከኢትዮጵያ ጋር እንደ ተዋሃዱና አብረው የአስር ዓመት የፌዴሬሽን አስተዳደር ኤክስፔሪያንስ እንዳገኙ እና ያም ፌዴሬሽን እንደምን እንደፈረሰ የኢትዮጵያ ሕዝብና የኤርትራ ሕዝብ በሚገባ እንዲያውቁት በማሰብ የታመኑ ትክክለኛ የሆኑ ሰነዶችን ይዤ በአምስት መቶ ሀምሳ ገጽ ያንን መጽሐፍ አዘጋጅቼ ነበር። መጽሐፉ እስከ ዛሬ ድረስ ተፈላጊነቱን አላቆመም። በተቻለ መጠን አሁንም ብዙ የሚጠይቁ ስላሉ ምናልባትም እንደገና ደጋግሞ የማሳተም ኃላፊነት ሊመጣ ይችላል ብዬ አስባለሁ ከዚያ በኋላ ተፈሪ መኮንን የሚባለውን መጽሐፍ ጻፍኩ። ተፈሪ መኮንን ምንድን ነው? ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት ከመሆናቸው በፊት ከተወለዱበት ከአገረ ገዥነት አንስቶ በአልጋ አዋራሽነት አልፎ ንጉሠ ነገሥት ለመሆን እስከበቁበት ጊዜ ድረስ ያለውን በዘመኑ የነበረውን የመንግስት አስተዳደር የልጅ ኢያሱን ዘመን ቀጥሎም ደግሞ የንግሥተ ነገስታት ዘውዲቱ ሚኒልክን ዘመን በተቻለ መጠን የማውቀውንና ያገኘሁትን ለማቅረብ ቻልኩ። ያን ጊዜ ይህን መጽሐፍ ሳቀርብ ለኢትዮጵያ ሕዝብ ቃል የሰጣሁት ከዚያ በኋላ የቀዳማዊ ኃይለ ሥላሴን መንግስት ታሪክ እጽፋለሁ ብዬ ነው። ይህንን የተናገርኩት የዛሬ ሰባት ዓመት ነው እና ምንም አንዳንድ ችግር ቢያጋጥመኝ በጤናም በሌላም ረገድ እንደምንም ታግዬ ይህን መጽሐፍ ንጉሠ ነገሥቱ ከነገሱበት ከሺ ዘጠኝ መቶ በኢትዮጵያ አቆጣጠር ሀያ ሶስት እስከ ሺ ዘጠኝ መቶ አርባ ስምንት ዓመተ ምሕረት ድረስ የሀያ አምስት ዓመታቱን ታሪክ አሟልቼ ለማቅረብ ሞክሬያለሁ። ከዚህ ደግሞ ሌላ የሚጠየቀው ይኖራል። ምክንያቱም የንጉሠ ነገሥቱ ዘመናቸውን ፈጽመው ከዚህ ዓለም እስከሄዱበት ጊዜ ድረስ ያለውን እንድጽፍ ብዙዎቹ ወዳጅ ዘመድም በመላው የኢትዮጵያውያን አንባቢዎች ይጠይቃሉ። ይህንንም ለመፈጸም ተስፋ አድርጋለሁ። ሌላ የህይወት ምዕራፍ የሚያነጋግሩ ብዙ ታሪኮች የቀሩት በተለይም የስልሳዎቹ ያሉበትን ታሪክ እንደሚጽፉ መጽሐፎ ምረቃ በተካሄደበት ስነስርዓት ላይ ያነሱትን በዘገባችን ተመልክተናል። አምባሳደር ዘውዴ የመጽሐፎ መግቢያ ላይ የምናያቸውን ምዕራፎች እንመልከት። የመጀመሪያው ህገ መንግስት ምናልባትም በሚያስገርም መልኩ በሐምሌ ዘጠኝ ሺ ዘጠኝ መቶ ሃያ ሶስት ነው የጸደቀው ከሳቸው ወደ ስልጣን መምጣት ጋር አብረው የመጣ መሆኑን ያመለክታል። የመጀመሪያው ፓርላማ በጥቅምት ሃያ ሶስት ሺ ዘጠኝ መቶ ሃያ አራት ነው የተከፈተው እስኪ የነኚህን በጣም በኢትዮጵያ ታሪክ ውስጥ ትልቅ ስፍራ የሚሰጣቸው ከዘመናዊ ስልጣኔ ጋር ተያይዘው የሚታዩ ነገሮች በዚያ ጊዜ መደረግ መከሰት እንዴት እውን እንደሆነ ያስረዱ ነው። ቀዳማዊ ኃይለስላሴ የኢትዮጵያ ንጉሠ ነገሥት ሆነው የሚኒሊክን ስልጣን ሲይዙ፣ እኔ የሚኒሊክን ስልጣን ነው የምለው፣ ምክንያቱም ዳግማዊ ሚኒሊክ ንጉሠ ነገሥት ዘኢትዮጵያ ከሞቱ በኋላ ወይም ከስልጣን ከወጡ በኋላ ልጅ እያሱ ልጅ እያሱ እየተባሉ ሀገሩን እንዲሁ በማስተዳደር ነበር እንጂ ንጉሠ ነገሥት አልነበሩም። የንጉሰ ነገስትነት ደግሞ ዘውድ አልጫኑም። ከሳቸው በኋላ ደግሞ ልጃቸው በቀጥታ የሚወለዱት ልጃቸው ወይዘሮ ዘውዲቱ ሚኒሊክ ንግሥተ ነገሥታት ዘውዲቱ ተብለው የአባታቸውን ወንበር ቢረከቡም በስልጣን ረገድ የተሟላ ኃላፊነት አልነበራቸውም። ምክንያቱም ልጅ እያሱን ከስልጣን አውርደው ንግሥተ ነገሥታት ዘውዲቱን ንግሥት ብለው ተፈሪ መኮንንን አልጋዋራሽ ለማድረግ የወሰኑት የኢትዮጵያ መኳንንትና መሳፍንት በስብሰባ ተወያይተው ያደረጉት ውሳኔ ንግሥቲቱ ይነግሳሉ። የኢትዮጵያ ሕዝብ ወኪል ወኪልማ፣ ይባል ብቻ የኢትዮጵያ ሕዝብ እንደ ራሴ ናቸው። ተፈሪ መኮንን ግን እንደ ጠቅላይ ሚኒስትር መንግስቱን ይመራሉ ተብሎ የተለየ ስልጣን ተሰጥቷቸዋል። ስለዚህ ተፈሪ መኮንን የኢትዮጵያ ንጉሠ ነገሥት ባለሙሉ ስልጣን እንደ ራሴና አልጋዋራሽ ለአስራ አራት ዓመታት በዚያ አኳኑ ስለሆነ የተካሄደው የተሟላ አልነበረም እና ስለዚህ ከ1923 ዓ ም የሚኒሊክን ስልጣን ባልጋ በዘውድም በስልጣኑም አዋህደው የያዙት ቀዳማዊ ኃይለ ስላሴ ስለሆኑ የሚኒሊክ ስልጣን ወራሽ ብዬ መግቢያ የሰጠሁት በዚህ ምክንያት ነው። ስለዚህ ታሪኩም የሚጀምረው የንግስና ዘመናቸው ከተካሄደበት ሺ ዘጠኝ መቶ ሀያ ሶስት ነው። ቅድም ያነሳሁ ሎት በኢትዮጵያ ታሪክ ውስጥ ትልቅ ስፍራ የሚሰጣቸው ዘመናዊ የአመራር ስልጣኔን በተመለከተ ትልቅ ስፍራ ከሚሰጣቸው ህገ መንግስት መቋቋምና የፓርላማ መከፈት በዚያው ዘመን ነው የተደረጉት። ሀያ ሶስት ና ሀያ አራት ልክ ነው። ቀዳማዊ ስላሴ ከልጅነታቸው ጀምሮ ኢትዮጵያን በዘመናዊ አቅድ ለመምራት ያላቸው ፍላጎት በጣም ከፍ ያለ ስለነበረ የመጀመሪያ ስራቸው በውጭ አገሮች ዘንድም ግምት እንዲገኝና ኢትዮጵያም ለስልጣኔዋ ብዙ እርዳታ እንድታገኝ ለስልጣኔ በሯ መጀመሪያ የመተዳደሪያ ህገ መንግስት መኖር ነው ብለው በማሰብ ህገ መንግስት ላዘጋጅ ብለው ተነሱ። ይህን ህገ መንግስት እንግዲህ በዚህ በመጽሐፉ እንደተገለጠው ለማዘጋጀት የሁሉንም ወገን ማስተባበርና የሁሉንም ወገን ድጋፍ ማግኘት ያስፈልግ ነበር። መሳፍንትና መኳንንት በቀላሉ አይቀበሉም፣ የሚደገፉ የሚቀበሉት አልነበረም። ሌሎች ደግሞ ለፕሮግሬስ እንደ ፕሮግሬሲስ እየተባሉ የሚጠሩት እንደ በጅሮን ተክለዋርያት ወይም እንደ ራስ ምሩ በዘመኑ የነበሩት ሰው ወይ ደግሞ ምን አለበት የውጭውን ስርዓትና ህግ ተከትለን ለሀገራችን የሚጠቅመውን ነገር ብንጠቀምበት ይሻላል ብለው ስላሉ ከጃንሆይ ጋር ከንጉሰ ነገስት ኃይለ ስላሴ ጋር ይተባበሩ ነበር። እና በመጽሐፍ ውስጥ በተቻለ መጠን ለመግለጥ የሞከርኩት በዘመኑ ከነበሩት ሰዎች የሰማሁትን፣ የተያዙትም አንዳንድ ቃለ ጉባኤዎች በታላላቅ ሰዎች እንደነ አቶ ገብረ ወልድ እንግዳ ወርቅ የጽህፈት ሚኒስቴር ዋና ጸሐፊ፣ እንደነ ቀኝ አዝማጅ ተክለ ማርቆስ የጽህፈት ሚኒስቴር ዋና ዲሬክተር እነሱ የያዙትን ማስታወሻ በማጥናት በሁለት ወገን የተከፈለ አስተያየት እንደነበረ ለማቅረብ ሞክሬያለሁ። የመሳፍንቱ ወገኖችም አልወደዱትም፣ አስፈላጊነቱም አልታያቸው። ንጉሥ ከእግዚአብሔር ቅባ ቅዱስ ተቀብሎ የሚመጣ ንግስና ስለሆነ ምንድን ነው ጽሁፍ የሚያስፈልገው ስልጣኑ እስከዚህ ነው። የህዝቡንም መብት የሚጠብቅ እሱ ነው። ህዝቡን የሚያስተዳድር እሱ ነው። ህዝቡን ደግሞ ለማልማት በተሻለ ህይወት እንዲኖረው የሚጨነቅ የሚያስብ እሱ ነው። ምን ያስፈልጋል ነበር። ይህ ሁሉ ገደብ አስፈላጊ አይደለም የሚል መከራከር ነበር። ብቻ ግን የለም በውጭው ዓለም ዘንድ እንታወቅ ሌላው ዓለም የሚሰራበትን እኛ ለምን አስቸጋሪ ሆነ እንቀመጣለን በማለት ንጉሠ ነገሥቱ በጣም ስለደከሙበት እሳቸውንም ለማስደሰት ፍላጎታቸውንም ለማስፈጸም በጣም ሳያምኑበት ይህ የተካሄደ ነው። ተዘጋጅ እንግዲህ የህገ መንግስቱ ይዘት አረቃቀቅም ሆነ የመጀመሪያው ፓርላማ የተከፈተበትን ሁኔታ አንዳንድ መሰረታዊ ነጥቦች እንመለከታለን። ከዚያ በፊት ግን በመጽሐፉ አሁንም ይተርካሉ። የዓለም መንግስታት ማህበር አባልነት ለእሳቸው እንደ ምክንያትነት የቀረበ ከዘመናዊ የስልጣኔ ሌሎች የሰለጠኑ ሀገሮች ከሚከተሉት አካሄድ ጋር ለመስተካከል በተደረገ ጥረት ይመስሉታል በአንጻሩ ደግሞ በፈቃዳቸው የሰጡት የሚል ሀረግ አለ የእሳቸው ፈቃድ እንጂ አስገዳጅ ሁኔታ አለመኖሩን ምናልባትም ከጊዜው ጋር ተዛምዶ ሊታይ ይችላል እነኛን ምናልባት እንደ አስገዳጅ ሁኔታዎች መመልከት አንች ሊሆን እንችላለን የኢትዮጵያን የወደፊት ህይወት በነጻነቷ አገሪቷ በሰላም ለመኖር እንድትችል የውጪ ጠላት እንዳይበዛባት ወይም እንዳይደፍራት የመንግስታት ማህበር አባል መሆን ይህንን ይረዳል ተብሎ ታመነበት። ደግሞም እውነት ነው። የመንግስታት ማህበር የተቋቋመው ነፃዎቹ መንግስታቶች ነፃነታቸው የሚከበርላቸው፣ በምንም ምክንያት አንዱ ኃይለኛ ተነስቶ የአንዱን ነፃነት ለመደምሰስ ወይም ለመንካት እንደማይችል ህግ አለ ተብሎ ስለሆነ ቀዳማዊ ስላሴን በጣም የማረካቸው ማንም ተነስቶ ኢትዮጵያን አይነካትም። ለምን ከዛ በፊት ጣሊያን ሁል ጊዜ እንደ ጠላት ሆኖ አንድ ቀን ይመጣል የሚል ትንቢቱም አለ፣ ወሬውም አለ የሚሰማው፣ እውነተኛ የሆነ ታሪክም አለ እና የኢትዮጵያ የመንግስታት ማህበር አባል መሆኗ ከዚህ ይሰውራታል፣ ከዚህ ያድናታል። ሁለተኛ ነገር ደግሞ የመንግስታት ማህበር ለአንድ ነጻ መንግስት በአንድ ነጻ መንግስት ውስጥ ያለውን አስተዳደር በምን አኳኋን እንደሚመለከት ስናጠና ያለ ጥርጥር እዛ አባል መሆን ውስጣችን ያለንን ክፉ ችግሮች ሊያስወግድልን ይችላል ብለው ነው በዚህ ሁኔታ አድማጮች፣ አንዳንድ አነጋጋሪ ርዕሰ ጉዳዮችን ጨምሮ ዳጎስ ባለውና የቀዳማዊ ኃይለሥላሴን ዘመነ መንግሥት የመጀመሪያ 25 ዓመታት የኢትዮጵያ ታሪክ የሚፈትሽ መጽሐፋቸው ዘርፈ ብዙ የታሪክ ጭብጦች ዙሪያ ከአቶ ዘውዴ ረታ ጋር የጀመርነው ቃለ ምልልስ በመጪው ሳምንት ይቀጥላል። ደራሲውን የቀድሞ አምባሳደርና ጋዜጠኛ ዘውዴ ረታን ለጊዜያቸው አመሰግናለሁ።